The voice በአዲስ አበባ አስተዳደርና በሰማያዊ ፓርቲ መካከል ለተነሳው ውዝግብ ዋነኛው መነሻ ባለፈው እሁድ በመስቀል አደባባይ የተካሄደውና በሃይማኖት ተቋማት ጉባኤ መጠራቱ የተገለጸው ሰልፍ ነው። በዚያው ዕለት በተመሳሳይ ቦታ የተቃውሞ ሰልፍ ጠርቶ የነበረው ሰማያዊ ፓርቲ የተለያየ አላማ ያላቸው ሁለት ሰልፎች በአንድ ቦታ ለመጠራታቸው የአዲስ አበባን አስተዳደር ተጠያቂ አደረገ። የአዲስ አበባ አስተዳደር በበኩሉ ነሐሴ 26 በመስቀል አደባባይ ሰላማዊ ሰልፍ ለማድረግ ቀድሞ የጠየቀው የሃይማኖት ተቋማት ጉባኤ እንጂ ሰማያዊ ፓርቲ አይደለም ምንም አለ ሆኖም፣ ፓርቲው ሰልፉን ወደ ሌላ ጊዜ ማዛወር እንደሚችል አስታወቀ። ሰማያዊ ፓርቲ በሰጠው ምላሽ ሰልፉን በማካሄዱ እንገፋበታለን ለሚፈጠረው ግጭትም ተጠያቂው መንግስት ነው አለ። የተቃውሞ ሰልፍ ለማካሄድ መንገድ መዘጋት፣ የጥበቃ ኃይልን መመደብ አለበት ያለው የአዲስ አበባ አስተዳደር ግን ፓርቲው በህገወጥ መንገድ ከሄደ እርምጃ እንደሚወስድ አስጠነቀቀ። በአስተዳደሩ የከንቲባው ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ይሄ ፍጹም የዚህ አይነት አካሄድ ካለ ስርዓተ ልበኝነትና እብሪተኝነት ነው። ምክንያቱም ሰልፍ ለማካሄድ መሟላት የሚገባቸው መስፈርቶች አሉ። ይሄን አሟልተው ሲገኙ የከተማ አስተዳደሩ ደግሞ ሰልፍ የሚወጣው ሰው በሰላማዊ መንገድ ሰልፉን ወጥቶ ድምፁን አሰምቶ መመለስ ስላለበት ይሄን ማስከበር የሚቻለው አስፈላጊው ቅድመ ዝግጅት ተደርጎ የፖሊስ ኃይል ተመድቦ ጥበቃ ተደርጎለት የሚሄድበት መንገድ ሰልፈኛው የሚወጣበት የሚገባበት መንገድ ተመቻችቶ መንገዶች ተዘግቶ ነው መሆን ያለበት። ይሄን ለማድረግ የሚያስፈልግ ጊዜ ያለ እነሱም ያውቁታል። ከዚህ ውጭ ደግሞ ያልተፈቀደ ሰልፍ ማድረግ ራሱ በራሱ ወንጀል ነው። ይህ በእንዲህ እንዳለ ነው ቅዳሜ ማታ በቢሯቸው ቅጥር ግቢ የተሰባሰቡት የሰማያዊ ፓርቲ አመራሮችና አባላት በፖሊስ መከበባቸውንና ድብደባ የተፈጸመባቸው እንዳሉም የገለጹት ፓርቲው ትናንት በጠራው ጋዜጣዊ መግለጫ ላይ ሊቀመንበሩ አቶ ይልቃል ጌትነት የተናገሩት ይህንን ነው። የሁሉንም ሞባይል ነጠቁ፣ እዚህ ውስጥ የነበረውን ከዛ በኋላ ተሰለፉ አሉና እያሰለፉ በመኪና በየፖሊስ ጣቢያዎች ማጋዝ ጀመሩ፣ ያለውን ሰው ማለት ነው። እና ይሄ ነገር እንግዲህ ከ12 ሰዓት እስከ አንድ ሰዓት ባለው ጊዜ ውስጥ ነው ይሄ ሁሉ ነገር እዚህ ውስጥ የሚፈጸም የነበረው። ከዛም በኋላ በየፖሊስ ጣቢያ ወሰዱ። በተለይም ጃን ሜዳ አካባቢ የነበሩት አንድ 19 ትሆናላችሁ መሰለኝ፣ እዛ የነበሩትን በትክክል በእነሱ ላይ የደረሰው በደልና ግፍ እንዲህ በቀላሉ የሚገለጽ አይደለም። ለምሳሌ ሊያስረዷቸው የሚችሉ በዛ ውስጥ የነበሩ ሰዎች አሉ። እዚህ ነገር የሽንት ቤት መውረጃ ቱቦ ሲወረጅ ላይ ቆሻሻ ቦታ ላይ አድርገው እያንከባለሉ የ60 ዓመት ሽማግሌ ሳይቀር ሲደበድቧቸው ነበር። ገዳም ሰፈር የሚባል አካባቢ ነው እኔ የነበርኩት ከሌሎቹ ሰዎች ጋር። ከኔ ጋር የነበሩትን ሰዎች ወደ ሌላ ንዑስ ፖሊስ ጣቢያ ወሰዷቸው። እኔን እዚያው ጋር እንድቆይ ለብቻ ያደረጉ ከሶስት እስከ አራት ሰዓታት በፖሊስ ጣቢያዎች ከቆዩት የፓርቲው ሰዎች መካከል ከእርሳቸውና ከጥቂት ሰዎች በስተቀር ምክትላቸውን ጨምሮ ወደ መቶ የሚጠጉት ድብደባ እንደደረሰባቸው ነው አቶ ይልቃል ያስረዱት። በኋላ ላይ ግን መልሰው ለቀውናል ብለዋል። ያንን ካደረጉ በኋላ እንግዲህ ምንም በማናውቀው ነገር አራት ሰዓት በግምት እዛ አካባቢ ይመስለኛል። አብቅቷል ማለት ወደ ህግ እንድትገቡ ደጋግመን በከፍተኛ ኃላፊዎች ሁሉ ተነግሯቸዋል። እኔ ጋር የተደረገውን ነገር ነው የምላችሁ። እናንተ ግን ፈቃደኞች አይደላችሁም። አሁንም ቢሆን ተነጋግረንበት ተመክራችሁ ወደ ህጋዊ ስርዓት እንድትገቡ እንጠይቃለን። ለዛሬው ግን እንድትሄዱ ተፈቅዷል አሉኝ። በአዲስ አበባ ማዘጋጃ ቤት የህዝባዊ ስብሰባና የሰላማዊ ሰልፍ ማሳወቂያ ክፍል ኃላፊነቱን አልተወጣም ያለው ፓርቲው ለደረሰው የአካል የንብረትና የሞራል ጉዳት ተጠያቂ ነው ብሏል። የአዲስ አበባን ፖሊስ ኮሚሽንም በህግ እንደሚጠይቅ ገልጿል። የአዲስ አበባን ፖሊስ ምክትል ኮሚሽነር ግርማ ካሳን ጨምሮ የሚመለከታቸው አካላት ምላሽ ይሰጡ ዘንድ ጥረት አድርጌ ያለው ለጊዜው አልተሳካም። በጠቅላይ ሚኒስትር ጽህፈት ቤት የፐብሊሲቲ ጉዳዮች ሚኒስትር ዴታ አቶ ጌታቸው ረዳ ግን ወደ መቶ አባላት ተደበደቡ የሚለውን የፓርቲውን ውንጀላ ትናንት ለቪኦኤ በሰጡት ምላሽ አጣጥለዋል። የፓርቲው አባላት ቁጥር ራሱ መቶ መድረሱን እጠራጠራለሁ ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ